ወደ ዕለቱ አብይ ርዕስ ለመጅሊስ ባለፈው እሁድ የተካሄደው የሙስሊሙ ማኅበረሰብ ምርጫ እንዲሰረዝ ተጠየቀ። በእስር ላይ የሚገኙት የሙስሊሙ ማኅበረሰብ ቅሬታ አቅራቢ ኮሚቴ አባላት ዛሬ ፍርድ ቤት ቀርበው ተጨማሪ ጊዜ ቀጠሮ ተጠይቆባቸዋል። ጉዳዩን ለመከታተል የመጡ ሰዎችንም ፖሊስ ከፍርድ ቤቱ አካባቢ በርቀት ሲያባርር ነበር ተብሏል። ዝርዝሩን ሰሎሞን አባተ ይዞታል። ጉዳያቸው በስምንት የተለያዩ ዶሴዎች የተያዘው ሀያ አምስቱ እስረኞች ሁሉም ዛሬ ከሰዓት በኋላ አራዳ ጊዮርጊስ በሚገኘው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የአራዳ ምድብ አንደኛ ወንጀል ችሎት መቅረባቸውን የሙስሊሙ ህብረተሰብ ጥያቄዎች መፍትሔ አፈላላጊ ኮሚቴ አባላት ጠበቃ አቶ ተማም አባቡልጉ ማምሻውን ገልጸውልናል። በአቶ ተማም መግለጫ መሰረት ፖሊስ የተጨማሪ ሀያ ስምንት ቀናት ጊዜ ቀጠሮ ጠይቆ የነበረ ቢሆንም ፍርድ ቤቱ ግን ቀኑን አሳጥሮ የአስራ አራት ቀናት ጊዜ ቀጠሮ መስጠቱን አቶ ተማም አባቡልጉ አመልክ አመልክተዋል። ፖሊስ ተጨማሪ ቀጠሮ የጠየቀበትን ምክንያት እንዲነግሩኝ ጠይቄያቸው ነበር። አንዳንድ ምስክር ቃል አልተቀበልኩም የሚቸረጉሙ ነገሮችም አሉ ብሏል። እነዚህ እነዚህ እንደ ምክንያት አቅርቦ ነው ጊዜ ቀጠሮ የጠየቀው። ፍርድ ቤቱ ግን ያው የተሰጣቸው ጊዜ ብዙ ስለነበረ ለመጨረሻ ጊዜ ግ አራት ቀን የጊዜ ቀጠሮ ሰጥቷቸዋል። በህግ አግባብ ይሄ ትክክል ነው ብለው ያስባሉ እርስዎ እንደ ጠበቃ? እኛ እንግዲህ በህግ አግባብ የተጠረጠሩበት ወንጀል አንጻር ሲታይ ያው ህጉ የሚደነግግ ቢሆንም ደንበኞቻችን ይህ ሁሉ ጊዜ ግን በስር ላይ መቆየት የለባቸውም ብለን ነው የምናምነው፣ በግል ደረጃ ማለት ነው። ምክንያቱም ፖሊስ የሰጠው ጊዜ በቂ ነበረ። ተፈጸመ የተባለውን ነገር ደግሞ በአደባባይ የተዘረገ ስለሆነ ይህን ያህል ኮምፕሊኬትድ የሆነ ነገር የሌለው ነው እና ይሄ ሁሉ ጊዜ መስጠት አልነበረበትም ብለን ነው የምናምነው እኛ በራሳችን በኩል አቶ ተማም እርስዎ እንደ ጠበቃ ጥያቄው ምንድን ነው? እኔ እዚህ ላይ ሁለት ነገር አለ። ይሄ የዛሬው ጥያቄ የፖሊስ ጉዳይ ነው፣ አሁን እየቀረብን ያለ ነው። ፖሊስ በደንበኞቻችን ላይ ወንጀል ፈጽመዋል በሚል በምርመራ እያጠራሁባቸው ያሰራቸው ጉዳይ ነው፣ ዛሬ ቀረቡ። ክስ እኮ አሁን የለም። ሰለሞን ምንድን ነው ያለው መሰለ ጊዜ ቀጠሮ፣ ጠርጥረናል ብሎ የያዛቸው ፖሊስ በሽብርተኝነት ምርመራ ላካሂድ ብሎ የሀያ ስምንት ቀን ቀጠሮ ጊዜ ቀጠሮ ወሰደባቸው። ቃላቸውን ተቀበለን እንደገና ሀያ ስምንት ቀ ሀያ ስምንት ሀያ ስምንት እየተባለ እየተመልሶ ሀያ ስምንት ጊዜ ተሰጠ።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 ዛሬ በሽብር አዋጅ ላይ አራት ጊዜ ስለሚል የመጠየቀ ዛሬ ፍርድ ቤቱ ያስረቀን ፈቀደለት። እጅ በተረፈ እስካሁን ድረስ እኮ ፎርማሊ ቻርጅ ምንድን ነው አልተገሰሱም። ይሄ ነው ተብሎ በግልጽ የቀረበባቸው ክስ የለም፣ የቀረበባቸው ክስ የለም። አዎ መዝገቡ ግን ያው በሽብርተኝነት መጠርጠሩ ነው። ፖሊስ የሚናገረው በሽብርተኝነት ጠርጥሬያቸዋለሁ ነው የሚለው ፖሊስ። አቶ ተማም ዛሬ በዛ በፍርድ ቤት አካባቢ የፍርዱን ሂደት ለመከታተል የመጡ ሰዎች፣ ሌሎች ታዛቢዎች ማለት ነው እንዲገኙ አልተፈቀደም። እንደውም በፖሊስ ይሳደዱ ነበር ከአካባቢ የሚል ነገር ሰምቼ ነበረ። እውነት ነው እሱ ፖሊስ ይሳድዱ እንደነበረ እኔ አላቅም፣ ግን ውጭ ፖሊስ በሩ ዘግቶ ብዙ አድማኒም አልገባም። ከዛ ውጭ ያለው ነገር አላስተዋሉም አልሰሙም። ስንገባ መኪና አውርዶ የገባውት ሄዶ ውስጥ መኪናም አላስገቡም። እኛ ዝም ብለን ገባን፣ እንደኛ ጠበቆ ስለሆንን ማለት ነው። ሰዎችም አልነበሩም ማለት አያስገቡም ነበር ፖሊሶች፣ ደረ ላይ ቆሞ ይመልሱ ነበረ። ይህንኑ የፍርድ ቤቱን ውሎ ለመከታተል ወደዚያው ሄደው የነበሩ ሌሎች ታዛቢዎች ግን በአካባቢው እንዳንገኝ ተደርገናል ሲሉ ያማርራሉ። ያው ህዝበ ሙስሊሙ የወከላቸው ኮሚቴዎች ነበሩ እና እነሱና ሌሎች ከነሱ ጋር የታሰሩ ሰዎችም ነበሩ። የእነሱ ቀጠሮ ነበር እና የእነሱን የፍርድ ሂደት ለመከታተል ነበረ ፍርድ ቤት የተገኘ ነው። እርስ ለምን ተገኙ? ለምን ሄዱ? ዘመድ ወይም የቅርብ ሰው አለ እዛ የታሰረበት ወይ ጓደኛ አለ? ምንም አይነት ምንም አይነት ሰው የለም። ነገር ግን ያው እነሱ እኔ ራሴ በድምጽ የወክያቸው እስከሆነ ድረስ ከዘመድም ከምንም በላይ ናቸው ለእኔ እና ለዛ ነው። እንዴት ነበረ ፍርድ ቤት ከመጀመሪያ ጀምሮ እዛ ያው ተገኘን ጠዋት ላይ እና አንዳንድ ኢንፎርሜሽኖች ሰማን እዛ ሆነን ዛሬ ከሰዓት እንደሚቀርቡ ጠዋት እንደማይቀርቡ ከበጠበቃዎቻቸው አማካኝነት ሰማን። ከዛ ያው ህዝቡ ግን አንዳንድ እያለ መምጣት ጀመረ፣ ማለት በብዛት ባይኖርም። ህዝቡ ለምን በባለፈው ጊዜ ህዝብ በብዛት ተገኝቶ ነበር እና ዛሬም የፍርድ ሂደቱን ያጓትቷል በሚል የህዝቡ መብዛት የተወሰነ ህዝብ ነበረ። ዛሬ መጣው ለምን የተወሰነ ሰው ተገኘ? ማለት ሰው ተነጋግሮ ነው ወይስ የተላለፈ ነገር አለ? አትሄዱ ያለ ሰው አለ፣ አካል አለ ወደ ፍርድ ቤት? አዎ። ማለት በባለፈው ጠበቆቻቸው እንደነገሩን የፍርድ ሂደቱ ይጓተትባቸዋል። ለምን እዛ ጋር ህዝብ ብዛቱ ለእነሱ ስለሚያስፈራቸው ተብሎ ማን ያን ያክል አይነት ህዝብ መገኘት የለበትም በሚለው ማለት ነው። እሺ የተወሰነ ከቆየም በኋላ ጠበቆቻቸው ያው ከሰዓት እንደሚያቀርቧቸው ነገሩ፣ እና ህዝቡ የተወሰነ ህዝብ ያው እዛው ቆይቶም ልክ ምሳ ሰዓት ላይ ወደ ስድስት ሰዓት አካባቢ ሰላስ ሰዓት ሲደርስ ምሳ ሰዓት ደርሷል እና ውጡ ሊዘጋ ነው ተባል እና ወጣን። ከግቢ ያስወጡን። ከዛ አቅራቢያችን በሚገኘው ቦታ ሰላታችንን አከናውነን የጸሎት መሳታችን አከናውነን ስንመለስ ሰባት ተኩል ነበረ ይገባሉ የተባለው እናም፣ መግባት አይቻልም ፊት ለፊት ሆናችሁ ጠብቁ እስከሚከፈት ድረስ ተባል። ከዛ እዛ አካባቢ ያሉ ሰዎች ነው እና ትንሽ ከቆዩ በኋላ ፖሊሶች ብዛታቸው እየጨመረ መጣ። አንዳንድ ፖሊሶች ማለት ነው እና ትንሽ ቆይተው ማባረር ጀመሩ። መበታተን ሁሉም በየአቅጣጫ በያለበት ግማሹን ወደ ታች አባርረዋል። ሁሉም ወደ ጊዮርጊስ ወደ ሰሜን ምናምን እያባረሩ ማለት ነው። ከኋላ ከኋላ የተከተሉ፣ ትንሽ ሄደን ደግሞ ቁጭ ስንል አሁን የሚመጡና ዘርበሉ። ከዚህ ሌላም ደግሞ ማንትን ማስፈራሪያ ትታሰራላችሁ፣ ማደሪያችሁ እስር ቤት እንዳይሆን የመጣችሁበትን ዓላማ እናውቃለን። እንደዚህ እንደዚህ የመሰሉ ዛቻዎችና ማስፈራሪያዎች ነበሩ። ያው መብታችን ተጥሶ የፈለግነውን ነገር ሳናገኝ ተመልሰናል። በአጠቃላይ የሙስሊም መለያ የሆነ ነገር ያደረገ እዛ አካባቢ መቆም አይፈቀድለትም፣ በአጠቃላይ ማለት ነው። ባስም መጠበቅም አይችልም፣ ታክሲን መጠበቅም አይችልም። ከዛ አካባቢ መባረር አለበት። ከዛ አካባቢ ብቻ ሳይሆን በአቅራቢያው መቆም አይችልም። በተለይ የሙስሊም መለዩ የሆነ ነገር ወይ ሴቷ ጥቁር ነገር ትለብሳለች ወይ ወንዱ ደግሞ ጺሙን አሳድጎ ምናምንም ከሆነ ደለቢያም ለብሶ ከሆነ በቃ በአጠቃላይ ከዛ አካባቢ ያራቁ ነበረ ፖሊሶች። ጠበቃው አቶ ተማም አባ ቡልጉ እንዳሉት ፖሊስ ምርመራውን አጣርቶ እንዲቀርብ ጉዳዩ ለጥቅምት አስራ አራት ሁለት ሺህ አምስት ዓመተ ምህረት ከቀኑ ስምንት ሰዓት ተቀጥሯል። በሌላ በኩል ደግሞ ባለፈው እሁድ የተካሄደውን ምርጫ አስመልክቶ ሂደቱ እንዲታገድላቸው ክስ አስገብተው የነበረ ቢሆንም በዳኞች አለመገኘት ምክንያት ማዘዣ በወቅቱ ሳያወጣል ላቸው መቅረቱን አቶ ተማም አመልክተዋል። ይሁን እንጂ የእስልምና ጉዳዮች ጠቅላይ ምክር ቤቱንና የዑለማና ፈትዋ ምክር ቤቱም ምርጫውን ለማካሄድ ህጋዊነት የሌላቸው ናቸው፣ የዑለማና ፈትዋ ምክር ቤቱም ገለልተኛ አይደለም ሲሉ የሚወቅሱት ጠበቃው አቶ ተማም የምርጫው ውጤት እንዲሰረዝላቸው ለፍርድ ቤቱ አቤቱታ አስገብተው ለነገ ዓርብ ጥቅምት ሁለት ቀን 2005 ዓ ም መቀጠራቸውን ገልጸውልኛል። ውጤቱን ተከታትለን እናቀርባለን።